ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤይ መሰናዶ ጀምሯል። ስትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ስለሚያምር እባክሽ የእኔ ልጅ ኮምፒውተርስ በቃ የለሽም አለችኝ። ስትወስደው ለምን ጎበዝ አይሆንም እኛ በቃ እንነግርሽ። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። ወረሃ ሚያዚያ ዓለም አቀፉ የኦቲዝም ግንዛቤ ማስጨበጫ ወር በመባል ትታወቃለች። በዚህ ዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ አብይ ርዕሳችን ነው። የደንገረማ የምሽቱን መሰናዶ በመምራት ብርሃን ኃይሉ በድምፅና ምስል ምህንድስ ነው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆኑ አብራችሁን ትቆዩ ዘንድ የምንጋብዝ ይሆናል። ሌሎች መሰናዶዎችን ይዘናል። አብራችሁን ሆኗል። ኦቲዝም ጋር የሚኖሩ ሰዎች ልክ እንደ ማንኛውም ሰው መማር መስራትና የራሳቸውን ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመላክታሉ። ኦቲዝም ስፔክትረም ዲሶርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የእድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ አቀራረብ ምክንያት ለአንዳንድ ስራዎች ተመራጭ ሊሆኑ እንደሚችሉ የሚያሳያሉ። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ ደግሞ ለስኬታቸው ቁልፍ መሆኑን ባለሙያዎች ያሰምሩበታል። በየዓመቱ በሚያዝያ ወር በዓለም አቀፍ ደረጃ የሚታሰበውን የኦቲዝም ግንዛቤ ማስጨበጫ ወርን አስመልክቶ ስመኞች የቆየ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል ስትል ባለሙያዎችን አነጋግራ ያሰናዳችው ዘገባ ቀዳሚው ነው። ላለፉት አስራ ሰባት ዓመታት ከኦቲዝም ጋር እየኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የድሜ ልክ በሽታ ነው ተስፋ ቁረጡ፣ በሚል ተስፋቸውን ሊያጨልመው ሞክሮ ነበር። ስንገባው ኦቲዝም አለበት፣ ሲቪየር ነው፣ እና የድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ፣ ሌላ ምንም አላለ። ትምህርት ቤት ካገኘሽ ፈልግለት፣ ትምህርት ቤት ግን ቦታ የለም እና በጣም አሰንኩኝ። እንዴ ዶክተር ሪኩ እግዚአብሔርን ማምን ሰው ነኝ እና አይከብድም ወይ? ኤቲክስ ውስጥ ይፈቅድልሃል እንዲህ ለማለት ባት ኦቲዝምን ስለማታውቂ ነው። ስትታወቂው ልክ እንደው እኮ ይገባሻል አለ። ባለቤቴም አብሮኝ አለ ደንግጦ ነበር የሚያየው። ተያይዘን ወጣን። በ አለቅሳለሁ አልቃሻ ነ በደንብ ለይ ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር። ለምሳሌ ኖኒ ስትዩ ሲፈልግ ነው። አስር ጊዜ ብጠሪው ሁለቴ ዞር ካለ ልጅ ጥሩ ነው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል። ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል ከጊዜ በኋላ እስፔሻሊ ከአንድ አመቱ በኋላ ሀይለኛ የሆድ ድርቀት እንቅልፍ አለመተኛት በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ መጠበቂያቸው ነገሮች በሙሉ እሱ ጋ የሉም ከህጻናት የነርቭ እና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረት እና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው እራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች። ሁ አውትዝም አለበት ሲባል ለወላጅም ጥሩ ነው ለልጁም ጥሩ ነው አንደርስታንድ ታደርጊያለሽ። ስለዚህ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሴፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት ምን ያህል እነሱስ እንደሚጎዱ እኔ እኮ ኦቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ሚል ከነ የእኛ ለቅሶ እሱን ሁሉ በታጠበ ቁጥር ያለው እና አለማወቅ መፍትሄ አይደለም። ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች አስራ ሶስት አመታትን አስቆጠረች። ማንኛውም በጣም የተጎዱ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አላደለ ወስደሽ ጣይልኝ፣ እኔ ሳላየው በቃ ከአቅሜ በላይ ነው፣ አቅቶኛል። አይነት ነገር ነው። ተስፋ መቁረጥ ይለወጣል ብሎ አለማሰብ፣ ያንን አስሬው ነው ሙለው ይሄ በቃ የመሰላቸት የመማረር አይነት ነገር ነው። ነህሚያ ውስጥ የብዙ ሺህ እናቶች እንባ ታብሷል፣ የበርካታ ልጆች ህይወትም ተቀይሯል። ከሰላሳ በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች። ለመሪያኮ ፖፖ ብለው በደስታ ነው የሚነግሩ። ከዛ በኋላ አትይዣቸው። ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ከሄድ የሚያደርጋቸው ሰው ነው የሌለው እ አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስትጠብቅ አብራ ማስተማር እንዳለባት ነው እናሰለጠናት። በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአይምሮ እድገት መዛባት እክል በዓለም ላይ ከሚወለዱ አንድ መቶ ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢልጌትስ እና የተስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜ ብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የሀያ ሁለት ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች። አሁን አንድ ጊዜ ምን ይሆናል? አንዲት ልጅ ትመጣና ልጆች፣ ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛለች። ኧረ እባክሽ የእኔ ልጅ ኮምፒውተርስ? በቃ ሳኩባል ግድ የለሽም ማለት ስትወስደው፣ ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው። ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ፣ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች። ሌቭል ስሪ የመጨረሻ ኢምፓክትድ ሆኗል የምትዩ ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደ ሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ አይችል ይሆናል። ኢት ማይ ቴክ ታይም በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰለጠናቸው በደንብ በያ መስራት የሚችሉትን ነገር መፍጠር እንችላለን። ኩኪንግ ሊሆን ይችላል፣ ወይም አትክልት ውስጥ መስራት ሊሆን ይችላል፣ ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየነው በስተቀር ማወቅ አልችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል፣ ልጅ በቃ ይችላልን ማለት መጀመር አለብን። ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል። አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው? ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ እያየን ብዙ ብዙ አይደል እና ቢል ጌትስ እና ሞዛርት ብዙ የሚጠቀሷል። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን? ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት ትምህርት ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው ሁሉም በተማረው መጠን ለዚህ አለም ኮንትሪቢት የሚያደርገው ነገር ይኖራል ግን ልናስተምረው ፈቃደኛ ከሆነ ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበት እና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህጻናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ እክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በኢትዮጵያ ለስራ ፈጠራና የክህሎት መዳበር ጉዳዮች ቅድሚያ እንደሚሰጥ የአሜሪካ ኤምባሲ በአዲስ አበባ አስታውቃል። በተለይም ደግሞ የሀገሪቱ ወጣቶች እርስ በርሳቸው ለሚማማሩባቸውና ለሚረዳዱባቸው መድረኮችም ትኩረት ሰጥቶ እንደሚሰራ ነው ያስታወቀው። ወደ ዘገባው ነው የምናልፈው። ዘገባውን ያሰናዳው ገብረ ሚካኤል ገብረ መድኅን ነው። አዲስ አበባ የሚገኘው የአሜሪካ ኤምበሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶችም መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የሥነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ በልዩ ልዩ የድራማ የቲያትር የማስታወቂያና በሌሎችም የሥነ ጥበብ ሥራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የሕይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስተዋል ብርከ አርባ ተቀብለን እናውቃለን አባት አንዳንዴ ሰብሰብ ይላል አይ ይሁን፣ በዚህ ይዤ እንዲ እና ምን አደርጋለሁ እዚህ ዘመዶች ስለሌሉኝ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በእግሬ እመጣለሁ ብሔራዊ ሲሆን በስድስት ቁጥር ከብሔራዊ አዲሱ ገበያ ያመጣና በሩፋኤል በኩል ምናምን ትሄዳለ። መቼም እንደማይቀጥል እስከ አውቀዋለሁ። ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ ነው። እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ፣ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው ስድስት ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት አስር ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች። በእውነቴ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን ካልኩሌት አለማድረግ፣ ለምትወጪው ነገር መኖር፣ ለስራም ሊሆን ይችላል፣ ለሰውም ሊሆን ይችላል። በጣም ራሴን መሆን ያስደስተኛል። ራሴን እንደሆን ብ ካልኩሌት አድርጌ አይደለም፣ ግን ሳስበው ሜቢ ራሴን ሆኜ ስለቆየው ሊሆን ይችላል እስካሁን የቆየው ብዬ አምናለሁኝ። የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም ለሥራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች። ወጣቶቹን እርሷን ውጤታማ ተዋናይ እያደረጋት ለሥራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች። ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁኝ። ስለዚህ በዛ መንገድ መሄድ ሄደን ይጠቅሞኛል ብዬ አምናለሁኝ እና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል። ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጸዋል። ልጆች የሚሄዱበት ቦታ የለም። ክፍተት እንዳለ አየንና፣ ለምንድን ነው አካዳሚ መክፈት የማንችለው ብለን እኔ ተስፋዬ ገብርሃን እና ብርሃኔ ንጉሴ፣ ሱራፌል ወንድሙ፣ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን የከፈት ነው። በአንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረ ወይም አማራጭ ያጣውን ተማሪ ያወጣናቸውን ልጆች ታቋቸዋላችሁ። ግሮሜ፣ እርምያስ፣ እነ ዘሬቱ ከበደ፣ ድሎ እርቅጣ ሰው፣ ብርቱካን በፈቃዱ ብዙ ናቸው። እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጭ አብዛኞቹ ከሸዋና ከአድማሱ ውጭ አብዛኞቹ ያፈራናቸው ናቸው። ተመልሰን ካስተማርናቸው ልጆች ጋር አብረን ሰርተናል። አርቲስት አለማየሁ ታደሰ በአሁኑ ዘመን በስነ ጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል። በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል። አንዳንዶች እኮ የሚገርም የሚገርም ታለንት ያላቸው እኮ አሉ። ሶስት አራት ሰው ሆነው በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች አሉ። እንዴ፣ አንዳንዶች እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸው ለማስታወቂያ ምን ሆናችሁ? የት ድረስ ነው የምትሄደው? የት ድረስ ነው የምትሄደው ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደረገን ወይ ቲያትር፣ ወይ ሬዲዮ፣ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ። አጠቃቀሙ አሪፍ ከሆነ ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉ የሉ አሉ ድርጅቶች ማስታወቂያ የሚሰጧቸው ጭራሽ ለዚህ ራሳችሁ ላይ ነው የምሰሩት። ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሙያዋ ባሻገር ማኅበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋር አብራ እንደምትሠራ የገለጸችው አርቲስቷ ይህን ግን በማኅበራዊ ትስስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ሥራዋ ጎን ለጎን ማኅበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች። ሴቶች ላይ በጣም መስራት እፈልጋለሁኝ ያው ስንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ህመሙን አውቀዋለሁ ክብደቱን አውቀዋለሁና እዛ ላይ ብዙ ማወቅ የሚፈልጉ ከኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉና እነሱ ላይ በጣም መስራት እፈልጋለሁ፣ ግን እነሱ ላይ ብቻ አይደለም በአጠቃላይ ሴቶች ላይ ማወር መስራት ብችል ደስ ይለኛል። ያ ነው እቅዴ። አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት። በላይፏ ላይ የራሷን ህይወት እንደምትኖር እራሷን ሆኗ እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው ራሱ መሆን አለበት። ሰው ራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል፣ አወዳደቁም ደግሞ ከፍተኛ ሊሆን ይችላል። እሱን ፓርት ስታነሳ ነበር በጣም ጠንካራ ሴት እንደሆነች። ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን። ሌላው አስተያየት ሰጪ አቤል ተመስገንም ከመድረኩ ጠቃሚ ትምህርት ወስጃለሁ፣ ብለዋል። ሰላም ተስፋዬ፣ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ ነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስሜ ያለው ብዬ አስባለሁ። መድረኩን በአሜሪካ ኤምባሲ ያዘጋጀው ፕሪስቲጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ስራ አስኪያጅ ካሌብ አሰፋ ለወጣቶቹ ጠቃሚ መሆናቸውን ተናግረዋል። አሁን ሰላም እስከ መጣችበት ድረስ አስራ ሁለት ኤዲሽኖችን አዘጋጅተናል። የፊልም ባለሙያው ና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለ ነው እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውንን ፊልም እየሰሩ ይገኛሉ ከኛ ጋር ሰልጥ ነውም የፊልም ትምህርቶችን ሰልጥ ነው ወይም ደግሞ እዚህ ጋር በሚያገኟቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ። የአሜሪካ ኤምባሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የሕይወት ልምድ ተምረው በሥራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ ዕድል እንዲፈጥሩ እንደሆነ አመልክተዋል። ይህም አንዱ የኤምባሲው ተልዕኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዋርት ዴቪስ ለአሜሪካ ድምፅ ተናግረዋል። በአፍሪካ ሀገራትም ይሁን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጥቷቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት ዕድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው። ወጣቶች እርስ በርሳቸው እንዲማማሩና እንዲ እንዲረዳዱ እድል እንፈጥራለን። በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ ስድስት የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው ሁለቱ በአዲስ አበባ፣ አራቱ ደግሞ በጅማ፣ በድሬዳዋ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች ምቹ የንባብ ክፍሎችና አብያተ መጽሐፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ። ዓለም አቀፉ የመሬት ቀን ሚያዝያ 14 2016 ዓ ም ታስቧል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በኒጀር የሆስፒታል አልጋ ላይ አንዲት የ96 ዓመት ሴት ያለምንም ንቅናቄ ተዘርግተው ተኝተዋል። ታማሚዋ በፀሐይ ሙቀት በነደደችው ኒጀር ዋና ከተማ ኒያሚ በሚገኘው ተቋም ውስጥ እንክብካቤ ከሚፈልጉ ባልተለመደ ሁኔታ ከፍተኛ ቁጥር ያላቸው ታካሚዎች መካከል አንዷ እንደነበሩ ልጃቸው ዛርማ ትናገራለች። እዚህ የመጣ ነው በሙቀቱ ምክንያት እና እናታችን በረመዳን የጾም ወቅት ምግብ ስላልነበራት ነው። ሐኪሙ በሙቀቱ ምክንያት አራት ሊትር ያህል ውሃ እንዳጠረ ነገረኝ። በኒጀር ውስጥ ያለው አደገኛ የሙቀት መጠን በእድሜ የገፉ አዛውንቶች ላይ የደቀነውን አደጋ ያመለክታል። በተለይ የአየር ማቀዝቀዣዎቻቸው፣ የኤሌክትሪክ ማራገቢያዎቻቸው አቅርቦት እጅግ አነስተኛ በሆኑባቸው ሀገሮች ከባድ ነው። ባለፈው ሰኞ ከሆስፒታሉ አልጋ እናታቸው አጠገብ የቆመችው ሴት ልጅ ዜና ይቡቱሪ እንዲህ ትላለች። ዱንጋ ዱንጋ ነው። እዚህ ስንደርስ ዶክተሮቹ በአካሏ ውስጥ በቂ ውሃ እንደሌለ ነው የነገሩን። እሷ በቂ ውሃ እንደማትጠጣ አስረድተውናል። እዚህ አስር ቀን መቆየት ነበረብን፣ ነገር ግን ዛሬ ሁኔታዋ ከደረስንበት እለት የተሻለ ነው ብለውናል። አደጋው ተጎጂ ሊሆኑ የሚችሉ አንድ ሺህ ሰዎችን የጎዳው የምዕራብ አፍሪካ የሙቀት ንዳድ በሰው ሰራሽ የአየር ንብረት ቀውስ የመጣ መሆኑን ዛሬ ሐሙስ የወጣው ዘገባ አመልክተዋል። በመጋቢት መጨረሻና በሚያዚያ ወር መጀመሪያ ላይ ከ40 ዲግሪ ሴልሺየስ ወይም 104 ዲግሪ ፋራናይት በላይ የሆነ ከፍተኛ የሙቀት ማዕበል ብዙ የምዕራብ አፍሪካ ሀገራትን በቀናትና በምሽቶች አጥቅቷል። በማሊና በቡርኪና ፋሶ የአየር ሙቀት መጠን በጣም ከፍ ብሏል። ዶክተር አንዲያ አብዱልካድር በጽህፈት ቤታቸው ለሮይተርስ እንደተናገሩት የድርቀት ችግርን ከጊዜ ወደ ጊዜ አይተናል ብለዋል። በእርግጥ አረጋውያንን ይጎዳል። በሽተኛው ወደ መደበኛ ሁኔታ እንዲመለስ ከአራት እስከ አምስት ሊትር ውሃ መጠጣት ያስፈልጋል ብለዋል። የድርቀት ጉዳዮችን ከጊዜ ወደ ጊዜ እያየን ነው። በሴል ውስጥ የሚከሰት ድርቀት፣ በሌላ አነጋገር ከዋጦት ጋር የተቆራኘ የሰውን ድርቀት ማለት ነው። እናም ለዚህ ችግር የተጋለጡ በዚህ ዕድሜ ክልል ውስጥ ያሉ አዛውንቶች ከጊዜ ወደ ጊዜ እየጨመሩ ይሄዳሉ። በሆስፒታል ውስጥ ድርጅቱ ከመጠን በላይ የሞቱ ሰዎችን ባይመዘግቡም በአጎራባች ማሊ ዋና ከተማ የሚገኘው ገብርኤል ቶሬ ሆስፒታል በሚያዝያ የመጀመሪያዎቹ አራት ቀናት ውስጥ ከአንድ መቶ በላይ ሰዎች መሞታቸው ምናልባትም ከሙቀት ጋር የተያያዘ መሆኑን ይናገራል። በዓለም የአየር ንብረት ተቆርቋሪ ድርጅት ዘገባ ችግሩ ሰው ሰራሽ ነው ይላል። በእውነቱ ሰው ሰራሽ የሆነው የዓለም ሙቀት መጨመር ባይኖር ኖሮ እነዚህ ሙቀቶች ሊኖሩ አይችሉም ነበር። ስለዚህ ከኢንዱስትሪ በፊት በነበረው የአየር ንብረት ለውጥ ውስጥ የዚህን ያህል ኃይለኛ የሙቀት ሞገድ ጨርሶ ለማየት አንጠብቅም። ከኢንዱስትሪ በፊት በነበረው የአየር ንብረት ውስጥ የሙቀት ሞገዶችን በዚህ መጠን እናያለን ብለን አንጠብቅም ሲሉ በዓለም የአየር ንብረት ተቆርቋሪ ድርጅት የስታትስቲክስ ባለሙያ ክሌር ባርነስ ለሮይተርስ ተናግረዋል። ብዙ ጊዜ የምንመለከተው የሙቀት መጠን ሁለተኛ ዲግሪ ሆኖ ለወደፊት የሙቀት መጠን እንደዚህ ያሉ የሙቀት ሞገዶች ምናልባትም አስር ጊዜ ደጋግመው እናያለን ብለን እንጠብቃለን። በሚያሳዝን ሁኔታ ከሁኔታዎች ጋር መላመድና አብሮ መኖርን መማር አለባቸው። ባርነስ አክለውም አሁን ባለው አቅጣጫ እንደዚህ አይነት የሙቀት ሞገዶች ምናልባትም በአስር እጥፍ ተደጋጋሚና በአመት እስከ ሀያ ጊዜ የሚደርስ የሙቀት ሞገዶችን ለማየት እንጠብቃለን ብለዋል። የአየር ንብረት ተቆርቋሪ ድርጅት ዘገባ እንደሚለው በሁለት መቶ ዓመት አንዴ ከሚከሰት ክስተት ጋር ያመሳስሉታል። ምንም እንኳር የመረጃ እጥረት ቢኖርም የድርጅቱ ዘገባ ግምት በመቶዎች ወይም ምናልባትም በሺዎች የሚቆጠሩ የሞት አደጋዎች ከሙቀት ነክ ችግሮች ጋር የተያያዙ መሆኑን ያመለክታል። የፕላኔቶችን የሙቀት መጠን ለመቀነስ ከፍተኛ ጥረት ከሌለ እንዲህ ያለው ከፍተኛ ሙቀት በጣም የተለመደ እንደሚሆን ያስጠነቅቃል። ቀጣዩ ዘገባ ስፖርት ነው። ኤቢሳ ነገሰ፣ ትግስት አሰፋ እንግዲህ ዛሬ እንደሚታወቀው ለንደን ላይ ሁለተኛ መተሻል ስስሉ ድሩ እንዴት አየሽው? የዓለም ሪከርድ ደግሞ አራታችሁም አሻሽላችኋልና በሴቶች የሚሮጠውን ማለት ነው የቦታውም እንዴት አየሽው? ሁለተኛ በመውጣቴ በጣም እጅግ ደስተኛ ነኝ። ግን ትንሽ ነፋሱ ከባድ ነበር። በጣም በነፋሱ ምክንያት በጣም ነስር እያስቸገረኝ ደግሞ ነስሩ በጣም ረብሾኝ ነበር መሀል ላይ ከ20 ኪሎ ሜትር በኋላ ትንሽ እግሬን ጉዳት አጋጥሞኝ ነበር። ትንሽ ብሬከር አለው። እሱን ብሬከሩን ስንዘል በፊት የነበረብኝ እንግዲህ ተንቀስቅሶብኛል። ግን እሱን ቻሌንጅ ገጥሞኝ ሁለተኛ በመውጣት እጅግ በጣም ደስተኛ ነኝ። ያ እንደምታውቀው በጣም ተያይዛችሁ ነበር ሄዳችሁት እና፣ ህመም የተሰማሽ ከስንተኛው ኪሎ ሜትር ጀምሮ ነው? ህመም የተሰማኝ ከ20 ኪሎ ሜትር በኋላ ነው። እየባሰ የመጣው አምስት ኪሎ ሜትር ሲቀረም ቃል እንደምሸነፍ እርግጠኛ ነበሩ። ግን ያው በጭካኔና በሚጠብቀኝ ህዝብ ብዬ ነው ያንን ጨክዬ ሴት የነበረው ዲግሪ በጣም በቃ እንትን ማለት እስኪያቅተኝ ድረስ ነበር። ግን በጣም ደስተኛ ነኝ። ያንን ይሄ ሁለተኛ መውጣት እንግዲህ በኋላ የምጠብቃችኝ። አዎ ከዚህ በኋላ እንግዲህ እግዚአብሔር ፈቃዱ ከሆነ ጤናዬ ወደ ቦታው ተመልሶልኝ ከበሬ አርጌ የኢትዮጵያ ህዝብ በፊት የሚጠብቀው ኦሎምፒክ ተሰልፌ ለሀገር ህዝብ ለሚጠብቀኝ ህዝብ ወርቅ ማምጣት እፈልጋለሁ። እግዚአብሔር ደግሞ እንደሚያሳካው ሙሉ እምነት አለኝ። እኔም አመሰግናለሁ። አትሌት ቀነኒሳ በቀለ፣ ዛሬ በለንደን ሁለተኛ ሆነሃል። ውድድሩ እንዴት አየኸው? በመጀመሪያ እንኳን ደስ ያለህ። እንዴት አየኸው ውድድሩ ነው? ውድድሩ በጣም ጥሩ ነበረ። ትንሽ ቅዝቃዜ ነበረ፣ ንፋስን ነበረ። እውነት ለመናገር ባሸንፍ ደስ ይለኛል፣ ግን በጣም በጣም ፈረስቼ ነበር። ግን ያው አልቻል ትንሽ የጀርባ ህመምን ተሰማኝ ወደ 35 አካባቢ መተንፈስ አቃተኝና ትንሽ ቅዝቃዜ ይሁን አላወቅኩም። ግን ይሄ ውጤት ምርጥ ከምንም በላይ ነው። እንዴት እዚህ እንደመጠዋቃለሁ ብዙ ጊዜ በህመም አሳልፋለሁ። አሁንም ቢሆን መቶ ፐርሰንት ጤንነቴ ወደ ቦታ ይህ ውጤት ከምንም በላይ ነው። ለራሴ፣ ለደጋፊዎች፣ ለቤተሰቡ እግዚአብሔር ይመስገን። ኦሎምፒክን ፊታችን አለ። እንግዲህ በሚታወቀው አንተ ብዙ ኦሎምፒክ ተሳትፈ ጥሩ ውጤት አምጥተ ሀገርን አኩርተዋል። እስኪ ዘንድሮ ደግሞ ምን እንጠብቅ ብለህ ታስባለህ? ከኦሎምፒክ እንግዲህ ይሁን ገና አልታወቀም። ምርጫ አልተደረገም። ከዚህ ውድድር በኋላ ያሳውቃል እየገመታለሁ እንግዲህ ከምርጫ በኋላ ብናወራ ይሻለው ስለ ቆይታችን እናመሰግናለን። ደህና ደሩ።